በኢትዮጵያ የረጅም ዘመን ታሪክ መጠነ ሰፊ መልክ የያዘ በኢትዮጵያ ሶማሌ እና በኦሮሞ ብሔረሰቦች ግጭት ሲከሰት ለመጀመሪያ ጊዜ እንደሆነ በስፋት እየተነገረ ያለ ነው። ሕይወታቸው የተቀጠፈ እና ያስከተለው የንብረት ውድመት ምን ያህል እንደሆነ ገና በትክክል በይፋዊ መልኩ ያልተገለጸ ቢሆንም ከአንድ መቶ ሺዎች በላይ እየተፈናቀሉ በመንግሥት አካል በጊዜያዊ መልኩ ተነግሯል። ሕፃናት ያዘሉ ወይም በመጠለያ ጣቢያዎች እና በየታዛዎቹ ስር በመጠለል ከወለዱ እናቶች ሌላ የዩኒቨርሲቲው ተማሪዎች ባልተቋጨ ሂደት ውስጥ እንደሚገኙ ከየአቅጣጫዎቹ ተገልጸዋል። ከተለያዩ በጎ አድራጊ ተቋማት ለተፈናቃዮች ለሚደረገው እርዳታ ወገናዊነት የታየበት ነው ለሚለው በመንግስት ኢንፎርሜሽን እና ኮሚኒኬሽን ሚኒስቴር ዶክተር ነገሪ ሌንጮ በዚህ ነጥብ ላይ የገለጹት ተፈናቃይ ወገኖቻችንን ለመደገፍ የሚደረገው እንቅስቃሴ በሁለት መልኩን መታየት ያለበት አንዱ በክልሎቹ የሚደረግ በተናጠል ኦሮሚያ ብሔራዊ ክልል አካውንት በመክፈት ድጋፍ እያሰባሰበ ነው የሚገኘው። በተመሳሳይ ሁኔታ የኢትዮጵያ ሶማሌ ብሔራዊ ክልልም ደግሞ እንደዚሁ ተጎጂዎችን ለመርዳት የሚያደርገውን እንቅስቃሴ ያው ያለ እንደሆነ፣ በሌላ በኩል ደግሞ በፌዴራል በኩል የሚደረጉ ድጋፍ ነው ማለት ነው። በጊዜያዊነት እነዚህ የተፈናቀሉ ወገኖቻችንን ባሉበት ቦታ የምግብ አቅርቦት እንዲሁም ደግሞ አሁን ባሉበት ጉዳት እንዳይደርስባቸው የጤናም ቢሆን ክትትል እየተደረገ በኦሮሚያም በኩል በሶማሌ ክልልም በኩል ክልሎች የሚያደርጉት እንቅስቃሴ አለ። ከዛ ውጭ የፌዴራል መንግስት ለተፈናቃዮች ብሎ ካውንት ከፍቶም በዚህ በኩል ገንዘብ እየሰበሰበ ለአንድ አካል እየሰጠ አይደለም። ይሄ የተሳሳተ መረጃ እንደሆነ መግለጽ አስፈላጊ ነው የሆነው ማለት ነው። ይህ ሁሉ ደርሶ በዚህ አይነት መልኩ በመጠነ ሰፊ ሁኔታ ግጭት ለተካሄደው በታጠቁ ኃይሎች እየተባለ ለተገለጸው እነማን ናቸው እነዚህ ኃይሎች? ለማጣራት ጊዜ ይጠይቃል በማለት ዶክተር ነገሪ የበኩላቸውን ያስቀመጡት። የታጠቁ ኃይሎች የሚባሉት ይታወቃሉ። በሰብአዊ መብት ጥሰት ውስጥ የዜጎችን አካል ጉዳት እንዲሁም ደግሞ ሕይወት ያጠፉ አካላት፣ ቤት ያቃጠሉ የጸጥታ አካላት ተለይቶ ይታወቃሉ። እነዚህን በትክክል ከሚወሰደው እርምጃ ጋር ለመግለጽ ደግሞ ያላለቁ ስራዎች ስላሉ የፌዴራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ነገር ግን ይሄ ይሄ መረጃ የሚደበቅበት ምክንያትም የለም ግን ጊዜ ያስፈልጋል። አንደኛ የማጣራት ስራው ስላላለቀ እና እየተወሰደ ያለው እርምጃም ገና ሂደት ላይ ስላለ ጊዜውን በመጠበቅ በአንድ በኩል በፌዴራል ፖሊስ በኩል የሚቀርባለ ወደ ህግም ሲቀርቡ ማንነታቸው በትክክል የሚገለጥበት ሁኔታ አለ። ሌላ ደግሞ በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርብም ሪፖርት ስላለ ያንን ጠብቀን ብናየው ጥሩ ይሆናል። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ